የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ጀርባ ሆነው የተቀመጡት ሁለት አመት እስከ አምስት አመት ያሉ ናቸው። ምንም የሚበላ ነገር የለም እኛ

ወደ አግኒነ ግብያ ንግኘት ወጥነ ነበር። ትናንት ቀይ መስቀል ብቅ ብሎ ትንሽ ማትረባ ነገር ቸራ አርጎ ሄደ። አላዳረሰም። ይኸው ዛሬ አስር ቀናችን ነው። በቅርቡ ብዙዎች በተገደሉባት ቶሌ ቀበሌ በሚገኘው ቢላል መስጊድ በማገልገል ላይ ያሉ ስማቸው እንዳይጠቀስ የጠየቁ አንድ የመስጊዱ ኢማም ናቸው። የሰማችኋቸው ዝርዝሩ በዕለቱ አብሬስ ይቀርባል።

ሰኞ ሰኔ 22 2014 ዓም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዜና አቅራቢዋ ቆንጅታየ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ ነው። የምስልና ድምፅ አቀናባሪዎቻችን ስሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው ናት።

የስቱዲዮ ምስልና ድምፅ አቀናባሪው ራም ማክሊን በያሉበት ሆነው የዕለቱን ዝግጅት ካሰናዱ የተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችሁ አድማጮች የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ ከኢትዮጵያ መንግስት ጋር በሚደረግ ድርድር ህወሀት የሚመራው መንግስት የትግራይ ህዝብ ህጋዊ ውክልና የለውም ሲሉ

ሶስት የትግራይ ክልል ተቃዋሚ ፓርቲዎች ተናገሩ። ፓርቲዎቹ ይህን ያሉት ባወጡት የጋራ መግለጫ ሲሆን የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ ከሁለት ዓመታት በፊት መንግስቱን መርጧል ብለዋል። ሙሉጌታ አጽብሃ አጭር ዘገባ አለው።

ሳልሳይ ወያነ ትግራይ ብሔራዊ ባይቶ ዓባይ ትግራይ ባይቶና ና ውድብ ናጽነት ትግራይ የተባሉ በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በጋራ ለዓለም አቀፍ ማህበረሰብ ብለው በእንግሊዝኛ ባወጡት የጽሑፍ መግለጫ በአሁኑ ጊዜ ጦርነቱ በሰላማዊ መንገድ ለመፍታት እየተደረገ ያለው ጥረት

እንደግፈዋለን ብለዋል። መግለጫው ጦርነቱ በትግራይና ኢትዮጵያ መካከል የተካሄደ ነው ብሎ የገለጸ ሲሆን ጦርነቱ ለመፍታት እየተደረገ ያለው ጥረት ወደፊት ለፊት ድርድር እየደረሰ መሆኑ የሚያሳይ ነው። ይህንንም ውጤታማ እንዲሆን ምኞታችን ነው ብሏል መግለጫው

ህወሓት የትግራይ ህዝብ ምኞትና ፍላጎት የሚያሟላ አይደለም። የትግራይ ህዝብ ውክልና ይዞም እንዲደራደር ህጋዊ ይውክልና የለውም ብለዋል። ይህ መግለጫ ከወጡ ፓርቲዎች የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊው አቶ ክንፈ ሐዱሽ አብ ትግራይ ህጋዊ መንግስቲ ቅቡል መንግስቲ አሎ ላይ አምንም

በትግራይ ህጋዊና ቅቡልነት ያለው መንግስት አለ ብለን አናምንም። እንደሚታወቀው የትግራይ ህዝብ የታወጀበት ጦርነት ለመቀልበስ ያካሄደው ትግል ህዝባዊ ትግል ነው፣ ሁሉንም አካል የተሳተፈበት። በዚህ መሰረት በድርድሩም ሁሉም አካል ሊሳተፍ ይገባል። በትግሉ ሁሉም ሰው ሁሉም አካል

ሁሉም የትግራይ ተወላጅ እንደ ተሳተፈበት ድርድሩም የሁሉም ትግራዋይ ፍላጎት የሚወክል የሁሉም ትግራዋይ አስተሳሰብ የሚወክል የትግራይ አቅም የሚወክል ድርድር መካሄድ አለበት። እንዲሁም ሁሉም እነዚህ የሚወክል አካል መቋቋም አለበት ነው ያሉት የህወሀት ስራ አስፈጻሚ ኮሚቴ አባልና የፓርቲው

ቃል አቀባይ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው በሰጡት መልስ ህጋዊ መንግስት አይደለም ብሎ መግለጽ የትግራይ ህዝብ ግምት ውስጥ ያስገባ አይደለም ብለው ከሁለት ዓመት በፊት ጥሩ ይሁን መጥፎ የትግራይ ህዝብ የሚመርጠውን መርጧል ሲሉ ገልጸዋል። ከወራት በፊት አመራሮቹ ከህጋዊው የትግራይ መንግስት መሪ ብለው ከጠሯቸው የህወሀት ሊቀመንበር እንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ጦርነቱ በመመከት ዙሪያ አብረው ለመስራት ተፈራርመዋል ብለዋል። አቶ ጌታቸው በየጊዜውም እየተገናኘን እንወያ

ጉዳይ ነበር። ባለፈው ሳምንትም ቀጠሮ ነበረን። ሆኖም ስራ በዝቷቸው ይሆናል አልተገኙም፣ ሲሉ አስታውቀዋል። አቶ ጌታቸው በጉዳዩ ላይ ሁለተኛ በጻፉት ጽሁፍ የህወሀት አመራር ጭምር የማይደርሳቸው የወቅታዊ ጉዳይ መረጃዎች ለፓርቲዎቹ አመራሮች ግን እንዲያውቁ ይደረጋል። እነሱም ሀሳባቸው ሲገልጹ ነበር ብለዋል። በመጨረሻም ትግራይ የሁላችንም አቅም ያስፈልጋታል፣ እንጠቀምበታለንም ሲሉ ነው የገለጹት። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም።

ዩናይትድ ስቴትስ እንዲሁም የተቀሩት የቡድን ሰባት አባል ሀገሮች ሩሲያ ላይ አዳዲስ ማዕቀቦች በመደንገግ ላይ ናቸው። ሞስኮ ዩክሬን ላይ እያካሄደችው ባለው ጦርነት የተነሳ የሚወሰድባት የማዕቀብ እርምጃ ለኢንዱስትሪና ለቴክኖሎጂ ዘርፏ የሚያስፈልጋትን ቁሳቁስና አገልግሎቶች እንዳታገኝ ማድረግን እንደሚጨምር ተገልጿል።

ዋይት ሀውስ ባወጣው መግለጫ ዩክሬን በጀቷን ለመሸፈን እንድትችል የጂ ሰባት ቡድን በሚሰጣት እርዳታ ዩናይትድ ስቴትስ ሰባት ነጥብ አምስት ቢሊዮን ዶላሩን እንደምትለግስ አስታውቋል። የቡድን ሰባት ሀገሮች ለዩክሬን የሚያስፈልጋትን የገንዘብም ሆነ የሰብአዊ ረድኤት፣ ወታደራዊና ዲፕሎማሲያዊ ድጋፍ በቀጣይነት እንደሚሰጧት ከአሁን ቀደም ባልታየ ደረጃ ቃል በመግባት ላይ መሆናቸውን የዋይት ሀውሱ መግለጫ

ጨምሮ አስረድቷል። ጀርመን ውስጥ የተሰበሰቡት የቡድን ሰባት አባል ሀገሮች መሪዎች ድጋፉን ይፋ ባደረጉበት ጉባኤ ላይ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪን በኢንተርኔት አማካይነት አነጋግረዋቸዋል። ዩናይትድ ስቴትስ በሩሲያ ላይ የምትጥለው አዲስ ማዕቀብ የመንግስቱን የመከላከያ ኩባንያዎችና የመከላከያ ምርምር ተቋማቷን የሚያካትት ሲሆን በጦርነቱ የወደሙባትን ቁሳቁስ መተካት እንዳትችል የሚያደርግና

የሩሲያ ወርቅ ዩናይትድ ስቴትስ እንዳይገባ የሚከለክል መሆኑ ተገልጿል። የቡድን ሰባት መሪዎቹ በተጨማሪም ሩሲያ በምትልከው ነዳጅ ላይ የዋጋ ገደብ ለመጣልና በሌሎቹም ወደ ውጭ በምትልከው ሸቀጣሸቀጥ ላይ ከፍ ያለ ቀረጥ ለማስከፈል አቅደዋል። ዩክሬን ላይ የምታካሄደውን ጦርነት በሚደግፉ በመቶዎች የሚቆጠሩ የሩሲያ ባለስልጣናትና ድርጅቶች ላይ አዳዲስ ማዕቀቦች እንደሚጥሉም ተመልክተዋል።

የጦርነቱን ውሎ በሚመለከት የሩሲያ ወታደሮች ዛሬ ሰኞ የምስራቅ ዩክሬኗን ሊቻንስክ ከተማን መደብደባቸው ታውቋል። ሩሲያ በአሁኑ ወቅት የምስራቅ ዶንባስ አካል የሆነችውን ሉሃንስ ክፍለ ግዛትን በሙሉ በሚያሰኝ ደረጃ ተቆጣጥራለች። ትናንት እሁድ የሩሲያ ኃይሎች በዩክሬን ዋና ከተማ ኪየቭ እና በሁለተኛዋ ትልቋ ከተማ ካርኪቭ ላይ

የሚሳይል ጥቃት አድርሰዋል። የኪቭ ከንቲባ ቪታሊ ክሊችኮ በሰጡት ቃል መዲናዋ ላይ በደረሰው ጥቃት ሁለት የመኖሪያ ህንፃዎች መመታታቸውንና አንድ ሰው ሲገደል ሌሎች አራት ሰዎች መቁሰላቸውን አስታውቀዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ሩሲያ ኪቭ ላይ ያደረሰችውን ጥቃት አስመልክተው የተለመደውን አረመኔነቷን የሚያሳይ አድራጎት ብለውታል።

ይህ በዚህ እንዳለ ሩሲያ ከአንድ መቶ ዓመት በኋላ ለመጀመሪያ ጊዜ የውጭ ዕዳ ክፍያዋን መክፈል ሳትችል ቀረች የሚለውን ዘገባ አስተባብለዋለች። ሩሲያ የ100 ሚሊዮን የወለድ ክፍያ እንደ አውሮፓውያን አቆጣጠር ግንቦት 27 መከፈል የነበረበት ሲሆን፣ ሆኖም ክፍያውን ከመጨረሻው ቀን በኋላ በአንድ ወር ጊዜ ውስጥ ለመክፈል ጊዜ የሚሰጣት መሆኑ ነው የተመለከተው።

የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩን አስመልክተው በሰጡት ቃል ሩሲያ በግንቦት ወር ዕዳዋን ከፍላለች፣ ነገር ግን ክፍያው እንዳይጠናቀቅ የምዕራባውያን ማዕቀብ አግዶታል፣ ያ የእኛ ችግር አይደለም ማለታቸው ተጠቅሷል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዚህ ሳምንት በማዕከላዊ እስያ የሚገኙ የቀድሞ የሶቪየት ህብረት ክፍለ ግዛት የነበሩ

ሁለት ሀገሮችን እንደሚጎበኙ የመንግስቱ ቴሌቪዥን አስታወቀ። ዩክሬን ላይ ጦርነት እንዲከፈት ካወጁ ወዲህ ፑቲን የመጀመሪያ የሚታወቅ የውጭ ጉዟቸው እንደሚሆን ተገልጿል። ፑቲን ትናንሾቹን የቀድሞ የሶቪየት ክፍላተ ሀገር ታጂክስታንን እና ቱርክመንስታንን ከጎበኙ በኋላ ወደ ሞስኮ ተመልሰው የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶን ተቀብለው እንደሚያነጋግሩ የመንግስቱ ቴሌቪዥን አክሎ አስታውቋል።

ፑቲን ባለፈው የካቲት መጀመሪያ በቻይና ካደረጉት ጉብኝት ወዲህ ከሀገር ውጭ የሚታወቅ ጉብኝት አድርገው አያውቁም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ደቡብ አፍሪካ ምስራቅ ኬፕ ክፍለ ግዛት በሚገኝ አንድ ቡና ቤት ቢያንስ 17 ወጣቶች ህይወታቸው አልፎ የተገኙ ሲሆን ሌሎች አራት ወጣቶች ደግሞ ህክምና ላይ ሳሉ ሞተዋል።

ወጣቶቹ ህይወታቸው ያለፈበት ምክንያት እየተመረመረ ሲሆን የቡና ቤቱ ባለቤት ክስ እንደሚጠብቅባቸው ባለስልጣናት አስታውቀዋል። እሁድ ንጋቱ ላይ ቡና ቤቱ ውስጥ ህይወታቸው አልፎ የተገኙት ታዳጊ ወጣቶች አስከሬን ላይ ምንም አይነት የጉዳት ምልክት እንዳልታየ የገለጹት ጉዳዩን እየመረመሩ ያሉ ፖሊሶች ተመርዘውም ሊሆን እንደሚችል ጠቅሰዋል።

የቡና ቤቱ ባለቤት ሲያንካንጄላ ኢንዴቩ ለፈረንሳይ የዜና ወኪል በሰጡት ቃል ቡና ቤቱ ከሞላ በኋላም በግድ ተጋፍተው ሊገቡ የሞከሩ ወጣቶች ነበሩ ብለዋል። መርማሪዎቹ ግን በሞቱት ወጣቶች ሰውነት ላይ ምንም አይነት ከግፊያ ወይም ከመረጋገጥ ጋር የተያያዘ ጉዳት ምልክት የለም በማለት የመጠጥ ቤቱ ባለቤት የሰጡትን ምክንያት ተቀባይነት የለውም ብለዋል። ከሞቱት መካከል የ13 ዓመት ታዳጊዎችም

እንዳሉባቸው ነው መርማሪዎቹ የተናገሩት። የደቡብ አፍሪካ ፕሬዚደንት ሴረል ራማፖሳ ለሞቱት ወጣቶች ቤተሰቦች ሀዘናቸውን ገልጸዋል። የናይጄሪያ ዛንፋራ ክፍለ ግዛት ነዋሪዎች እንዲታጠቁ ፈቃድ ሊሰጥ ነው ተባለ። የዛንፋራ ክፍለ ሀገር ነዋሪዎች ታጥቀው ራሳቸውን እንዲጠብቁ ፈቃድ እንሰጣለን ሲሉ ባለስልጣናቱ ናቸው ያስታወቁት።

ለዚህ አዲስ እርምጃ ምክንያት የሆነው በታጣቂዎችና በአማጺ ቡድኖች በሚታመሰው በሀገሪቱ ሰሜናዊ አካባቢ ነዋሪው ራሱን መጠበቅ እንዲችል ነው ብለዋል ባለስልጣናቱ። በተጠቀሰው የናይጄሪያ አካባቢ የታጠቁ ወንጀለኛ ቡድኖች አዘውትረው ዘረፋ እንደሚፈጽሙና ማስለቀቂያ ለማስከፈል ሰዎችን እንደሚጠልፉ ዘገባው አክሎ አመልክቷል።

አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ቆንጂ፣ ይታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። ሰኞ ሰኔ 20 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ስርጭታችን ለምትከታተሉ አድማጮች ተመልካቾቻችን፣ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ።

አሁን ወደ ዕለቱ አቢርስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። በማንኛውም ሰው ላይ የመጨነቅ ስሜት፣ የእንቅልፍ መረበሽ ስሜት፣ የምግብ ፍላጎት መዘጋት፣ እንደገና ደግሞ ወየፍርሃት ፍርሃት የሚድ ስሜት ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሰናላይዜሽን ዲሪያላይዜሽን የምትል በፈረንጆቹ

ያው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ከፍተኛ የመደናገጥ ፍላይ ፈር ፋይት ለመዋጋት ለመሸሽ የሚል ስሜት ሊፈጥር ይችላል። የአንጎልና የነርቭ ልዩ ሐኪሙ ፕሮፌሰር ኢዮናስ እንዳለገዳን ድምፅ ነው የሰማችሁት በቅርቡ በጊምቢና አካባቢ የተፈጸሙ ግድያዎችን የመሳሰሉ አሰቃቂ ግድያዎች

ዜናና በማህበራዊ ትስስር ገጾች የሚዘዋወሩ አዋኪ የቪዲዮ ምስሎችን አስመልክቶ ከሰጡት ሙያዊ አስተያየት የተወሰደ ነው። ለሙሉ ቃለምልልሱ ምልልሱ በሁለተኛው አጋማሽ በሳምንታዊው ሐኪሙን ይጠይቁ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በንጹሐን

ዜጎች ላይ የተፈጸመው ግድያ በርካታ ሕፃናትን ወላጅ አልባ ማድረጉን የአካባቢው ነዋሪዎችና የሃይማኖት መሪዎች ተናገሩ። ወላጆቻቸውን ካጡ ሕፃናት መካከል የአስር ቀን ጨቅላ ሕፃን ትገኝበታለች ይላሉ ነዋሪዎቹ። ሁሉም ሕፃናት አስቸኳይ ምግብ እርዳታ እንደሚያስፈልጋቸው በመግለጽም ለሰብአዊ ድርጅቶች ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች።

በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ከአስር ቀናት በፊት በተፈጸመ አሰቃቂ ጥቃት ከተገደሉት ንጹሐን ዜጎች ውስጥ ሕፃናትም እንደሚገኙበት የአይንማኞች እና የተጎጂ ቤተሰቦች ይናገራሉ። የአካባቢው ነዋሪዎች እንደሚሉት በሕፃናት ላይ የደረሰው ጉዳት ይህ ብቻ አይደለም። በርካታ ሕፃናት በዚሁ ጥቃት እናት አባታቸውን መነጠቃቸውን ወላጅ አልባ መሆናቸውንም ነው ያስረዱት። በቶሌ ቀበሌ በሚገኘው ቢላል የተባለ መስጊድ እያገለገሉ ያሉ

ስማቸው እንዲጠቀስ ያልፈለጉ ኢማም ሁኔታውን ካብራሩት አንዱ ናቸው። ወላጅ አልባ ሆነው የተቀመጡት ከሁለት አመት እስከ አምስት አመት ያሉ ናቸው። እስከ አርባ ድረስ ያሉ ምንም የሚበላ ነገር የለም። እኛ ምናል ሚነግብ እያን እየተወጥነ ነበር። ትናንት ቀይ መስቀል ብቅ ብሎ ትንሽ የማትረባ ነገር ቸር አድርጎ ሄደ። አላዳረሰም። ይኸው ዛሬ አስር ቀናችን ነው

ሌላው ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ ሁለቱንም ወላጆቻቸውን በሞት ያጡ እና ወላጆቻቸው የት እንዳሉ የማይታወቅ ተበትነው ያሉ ሕጻናት ቁጥር በመቶዎች እንደሚገመት ጠቅሰዋል። ለሰብአዊ ድርጅቶችም ጥሪ አቅርበዋል። ሁለታቸውን የሚያጡ ማለት ነው። አሁን እማታቸው አምስት ልጆች አባትም እናትም የሌላቸው አቃሉ ማለት ነው። የጁማ ቀን ተወልዳ

ቅዳሜ እንደዚህ እናቷ የተገደለችባት ህፃን ሁሉ አለ። አሁን ያለፈው ቅዳሜ ስምንት ቀኑ ዛሬ አስረኛ ቀን ነ ይዳለ መጠለያ ራሱ ማለት ነው ለህፃኑ። አሁን በየ አለ ከእሳት የተረፈ ቤት እዛ አካባቢ ላይ ዝም ብሎ እየተጠጋ ነው። ደግሞ እንደዚ አካ ጎደሉ የሆኑ አለ ግራቸው የተቆረጠ አለ እጃቸው የተቆረጠ አሉ።

ብዛታቸው ማለት ከሶስት ሶስት አስራ አምስት አካባቢ ላይ ቆጥረናል። እንግዲህ ዝም ብለን በምናቅ የምናቀውም ማለት ነው። ድጋፍ የሚባል ነገር የለም፣ እየተደረገላቸው አይደለም። እዚሁ አብሮ ሲኖር የነበረው ጎረቤቶቻቸው ጋር ያው

በቃ ነው አሁን እየተንከባከባቸው ያለው እሳቸው የሚቀምሱትን እየጠመሱ ነው። መኖሪያ የያዙ እዚሁ መካከል የሕክምና ችግር አለ። እየተሰቃዩ ነው። የሚንከባከባቸው በመቶ በመቶ የለም። ህጻናቶችን ማለት ከአስር ቀን ጨቅላ እስከ አስራ ሁለት አመት የእድሜ ክልል የሚደርሱ ህጻናት ሰብሳቢ ማጣታቸውን የሚናገሩት አስተያየት ሰጪው፣ አንዳንዶቹ ለከፍተኛ የስነልቦና ችግር መጋለጣቸውንም ያስረዳሉ። ብሬን

ዲስካስ ሲተኮስበት የቆየ ህፃን ነው። በጣም በድንጋጤ ሰበብ የታመሙ አሉ። በቃ አሁን ራሱ ላይ ወራሽ ማለት ነው ሁሉ አሉ። የማይናገሩ ህፃናቶች ራሱ አሉ። በቃ መናገር ያቃታቸው ማለት ነው። ስንናገራቸው መልስ የማይሰጡ አሉ። ዝም ብሎ ብቻውን የሚለፈልፍ አለ። ከትልቅም ከትንሽም ብቻውን እየለፈለፈ የሚሄድ አለ። ብዙ አይነት ነው። ልገልጸው አልችልም። ቃላት ሊገልጸው የማይችል ነው ጉዳዩ በተሰጡ ማለት ነው።

በባህርዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ በስነ አእምሮ ትምህርት ክፍል ሐኪምና መምህር እንዲሁም በአማራ ክልል የህብረተሰብ ጤና ኢንስቲትዩት ያደጋ ጊዜ ምላሽና የአእምሮ ጤና ጉዳዮች የጥናት ቡድን አባል እንደሆኑ የተናገሩት አቶ ዮናስ ደሬሳ

ችግሩ ትኩረት የሚሻ መሆኑን ይናገራሉ። በእንደዚህ አይነት ወቅት በጣም አስከፊ ጥቃቶችን ያዩና ወላጆቻቸውን ያጡ ሕጻናት ለከባድ የአእምሮ ጤና በሽታ የመጋለጥ እድላቸው ከፍተኛ በመሆኑ ተገቢውን እንክብካቤ ሊደረግላቸው ይገባል ብለዋል። ብዙ ጊዜ የአእምሮ እመም፣ የአእምሮ መረበሽ በልጅነት በተለይ የአእምሮ እመም በልጅነት ከተከሰተ የማገርሸት እድሉ ከፍተኛ ነው

ደግሞ በጣም ለየት ያለ እንክብካቤ ያስፈልጋቸዋል። ለምሳሌ ለህፃናት የሚገባ የስነ ልቦና ህክምና አለ። ስለዚህ ከሌላው ማህበረሰብ እናት አባት ካለው እኩል እንኳን ባይሆን አንጻራዊ እድገት ፕሮዳክቲቭ እንዲሆኑ እዛ ላይ የተለያየ ምስቴክ ሆልደር አንድ ላይ ሆኖ ቢሰራበት ነው እንጂ ያየ የሰማ ይሄ ደግሞ በልጅነት ከሆነ ይብሳል ይላል።

እያደጉ ሲሄዱ ወደ አይደንቲቲያቸው ነው የሚመጡ። እናቴ ማናት? አባቴ ማነው? ሰፈሬ ማን? እኔ ማነኝ? እያሉ ሲሄዱ እናት አባታቸውን ያጡበት ሂስትሪ ማወቅ ይፈልጋሉ። እያም ብሬክ ማድረግ ያስፈልጋል። ይህም ክሊርሊ ቴራፒ ካልተሰጠው ዛሬ ዝም ብለ ወርፋን ብለ ወስድ ብታሳድገው ነገ ለዚህ የማይጋለጥበት ምክንያት ስለሌለ?

እነዚህ ተጋላጭ ግሩፖች በጣም ለየት ያለ እንክብካቤ ያስፈልጋቸዋል እንደ ባለሙያም

ጭምር ስናየው ማለት ነው። ይህ በእንዲህ እንዳለ በሀገሪቱ የተለያዩ የከፍተኛ ትምህርት ተቋማት የሚገኙ የአማራ ብሔር ተወላጅ ተማሪዎች በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት አውግዘዋል። ዛሬም የባህር ዳር ዩኒቨርሲቲ ተማሪዎች ድርጊቱን ተቃውመዋል። በዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ተማሪ አብርሃም ታደሰ በዩኒቨርሲቲው ቅጥር ግቢ ስለነበረው የተቃውሞ ሰልፍ ተከታዩም ብሏል

ሰባቱም ግቢዎች ንጹሀን ዜጎች በተለይ ደግሞ በወለጋ የአማራ ማንነት ባላቸው ሰዎች ላይ እየደረሰ ያለው በንጹሀን ላይ እየደረሰ ያለውን ግድያ ለመቃወም በሁሉም ግቢዎች ተማሪዎች ሰቶ ነበር እና ድምጻቸውን አሰምተዋል። ያው በአማራ ላይ የሚደርስ ሞት እንቃ ኢትዮጵያ መኖሪያችን እንጂ ሞታችን አትሆንም የሚሉ መፈክሮችን እና ምክር ቤቱም የህዝብ ኢትዮጵያዎች እንደመሆናቸው መጠን የህዝቦችን ድምፅ ሊሰሙ እንደሚገባ እና የህዝቦችን ድምፅ ማፈን ተገቢ እንዳልሆነ

የሚያመለከቱ ጽሁፎች እና መፈክሮችን እያሰሙ ነው። ተማሪዎች ግን ንጹሃን የሚሞቱበት የሚገደሉበት አግባብ ይቆም፣ አሰራር ይቆም፣ ይህም ደግሞ የሚያወግዝ የሚከላከል ስርዓት ይፈጠራል። ይህን ነበር በአጠቃላይ ተማሪዎች ድምጽ። በሁሉም ግቢዎቻችን ሀሳባቸውን ተማሪዎች በሰላም ገልጸው አሁን በየግቢዎቻቸው በሰላም ገብተው ነው የሚገኝት።

ሰሞኑን በምዕራብ ወለጋ ዞን የተፈጸመውን የንጹሐን ዜጎች ኢላማ ያደረገ ጥቃት ዓለም አቀፍ ተቋማትን ጨምሮ በበርካታ ወገኖች ተወግዟል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የውጭ ቃል አቀባይ አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ

ጠይቋል። ባለፉት አራት አመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ ኦዳ ታቢር የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል።

ሆኖም የጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

አድማጮች፣ ተከታዩም የመጽሔት ርዕስ እዚያው ያቆየናል። አሶሺኤትድ ፕሬስ ከስፍራው ያጠናቀረው ሰፊ ዘገባ ነው። በአፍሪካ በሕዝቧ ቁጥር ከፍተኛነት ሁለተኛዋ በሆነችው ኢትዮጵያ ሲካሄዱ በቆዩት ማንነት ላይ የተነጣጠሩ ጥቃቶች በአንዲት መንደርና አካባቢዋ በተፈጸመ ጭፍጨፋ በቅርቡ በመቶዎች የተቆጠሩ የአማራ ተወላጆች ተገድለዋል ሲል አሶሺኤትድ

ዜና ወኪል ዘግቧል። በዚህም ኢትዮጵያውያን የፌዴራል መንግስቱ ለምን ዜጎችን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ እንደተጋቡ ነው ብሏል። አሶሽትድ ፕሬስ በዘገባው ከጥቃቱ የተረፉ ሰዎች የአካባቢውን ባለስልጣናት ካስጠነቀቁ በኋላ ደም እንደ ጎርፍ መፍሰሱ ግን አልቀረም ማለታቸውንም አመልክቷል። የዘገባውን ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።

ነዋሪዎቿ በቅርቡ በመንግስት ኃይሎችና በአማጽያኑ መካከል የተካሄዱ ውጊያዎች በፈጠሩት አደገኛ ሁኔታ ምክንያት ስጋት ውስጥ በሰነበቱባት አንዲት በኦሮሚያ ክልል ውስጥ የምትገኝ አነስተኛ የገጠር መንደር በእጅጉ የታጠቁ ሰዎች መታየታቸውን አሶሴትድ ፕሬስ ነዋሪዎችን ዋቢ አድርጎ ዘግቧል።

እኛን እንደማይነኩን ያረጋገጡልን ታጣቂዎች ከእኛ ጋር ጉዳይ እንደሌላቸው ነገሩን ሲሉ ኑር ሁሴን አብዶ የተባሉ አንድ የመንደሪቱ ነዋሪ ለአሶሴትድ ፕሬስ በሰጡት አስተያየት የገጠማቸውን ሲያስረዱ፣ በተጨባጭ የሆነው ግን ለእልቂት የዳረገ ድርጊት ነው። መንደራችንን በሙሉ ከበቡ። ከዛ የተከሰተው የደም ጎርፍ ነው ብለዋል። በከፍተኛ ስጋት እንደተዋጡ ከመኖሪያ ቤታቸው ጣሪያ ላይ ተሸሽገው ሰኔ አስር

ቶሌ በተባለችው የገጠር መንደርና አካባቢዋ ከደረሰው ግድያ የተረፉት አቶ አብዲ በኢትዮጵያ በቅርብ ዓመታት ውስጥ ከተፈጸሙት የከፉ የጅምላ ግድያዎች የአንዱ የአይን ምስክር ለመሆን በቅተዋል። ጥቃቱ በአፍሪካ በህዝቧ ቁጥር ከፍተኛነት ሁለተኛ በሆነችው ኢትዮጵያ ከቅርብ ዓመታት ወዲህ ከደረሱት በማንነት ላይ የተነጣጠሩ ጥቃቶች የአማራ ተወላጆች የበዙበት

በአጠቃላይም በመቶዎች የተቆጠሩ ሰዎች የተጨፈጨፉበት ነው። ከጅምላ መቃብር የተጣሉ ቁጥራቸው የበዙትን ጨምሮ የጥቃቱ ሰለባ የሆኑ ሰዎችን አስክሬኖች አሁንም እያገኙ መሆናቸውን በርካታ የአይን ምስክሮች ለአሶሲየትድ ፕሬስ ገልጸዋል።

በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ 503 ንጹሐን ዜጎች መገደላቸውን አመልክቷል። የሟቾችን ቁጥር የሚያመለክቱትን አሃዞች ግን የመንግስት ባለስልጣናት ይፋ አላደረጉም።

መሐመድ ከማል የተባሉ አንድማኝ ሲናገሩ ቁጥራቸው 430 የሚደርሱ ሟቾች አስክሬን ቀብር መፈጸሙንና የተቀሩት ሟቾች አስክሬን ግን አሁንም በወደቁበት በመበስበስ ላይ ናቸው ብለዋል። ታጣቂዎቹ እንመለሳለን ብለው መዛታቸውን የጠቀሱት አቶ መሐመድ አክለውም በሕይወት የተረፉትን ወደ ሌላ አካባቢ ወስዶ እንዲያሰፍራቸው የኢትዮጵያን መንግስት ተማጽነዋል። ጨቅላ ሕጻናትን

ልጆችን ሴቶችንና አዛውንቶችን ገድለዋል ያሉት ደግሞ አህመድ ቃሲም የተባሉ የመንደሪቱ ነዋሪ ናቸው። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ እንዳስታወቀው ከሟቾቹ መካከል የአንድ መቶ ዓመት ዕድሜ ባለጸጋ አዛውንትና የአንድ ወር ሕፃን ሲገኙበት

አንዳንድ ሰዎች የተገደሉት ለመደበቅ ራሳቸውን ለማትረፍ ከተጠለሉበት መስጊድ ውስጥ ሳሉ ነው። ነዋሪዎችና የክልሉ መንግስት ባለስልጣናት የኢትዮጵያ መንግስት በአሸባሪነት የፈረጀውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን ተጠያቂ ያደርገዋል። የቡድኑ ቃል አቀባይ በበኩላቸው የኦሮሞ ነጻነት ሰራዊትን ይደግፋሉ በሚል

በሚጠረጥሯቸው የመንደሩ ነዋሪዎች ላይ ጥቃት የከፈቱት ከቡድኑ ጥቃት በማፈግፈግ ላይ የነበሩ የፌዴራል መንግስት ወታደሮችና የክልሉ ታጣቂዎች ናቸው ሲሉ ውንጀላውን አስተባብለዋል።

የፌዴራል መንግስቱ እንደምን ዳግም ዜጎቹን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ መጋባታቸውን ጠቅሶ፣ ዘውግን መሰረት ያደረገው ፌዴራላዊ ስርዓት ዳህጣን ማህበረሰቦችን ለምን የጥቃት ተጋላጭ አደረገ ሲሉ መጠየቃቸውን አሶሲትድ ፕሬስ በዘገባው አውስቷል።

ኤፒ አክሎ ታዋቂው ድምፃዊ ቴዲ አፍሮ በተለይ ባለፉት አራት ዓመታት እየተባባሰ የመጣውን ቀውስ ያንጸባረቀባቸውንና በእነዚህ ጥቃቶች ህይወታቸውን ላጡ ሰላማዊ ዜጎች መታሰቢያ ያደረጋቸውን ሁለት ዜማዎች መልቀቁንም ዘግቧል። ከዘፈን ግጥሞቹን ባንዱ የሞት ተራራ ከፊቴ ሲመጣ ዝም ማለት በጭራሽ አማራጭ አይደለም ማለቱን ጠቅሷል።

ባለፈው አርብ ዕለት በጎረቤት አማራ ክልል በሺዎች የተቆጠሩ የጎንደር ዩኒቨርሲቲ ተማሪዎች ግድያዎቹን በመቃወም ፍትህ የጠየቁበት ሰላማዊ ሰልፍ አካሂደዋል።

ጠቅላይ ሚኒስትር ዓብይ አህመድ በበኩላቸው የጸጥታ ኃይሎች በታጣቂዎቹ ላይ ወታደራዊ ዘመቻ መጀመራቸውን ቢናገሩም ካሁን ቀደም በተከታታይ የደረሱትን ጥቃቶች በማስታወስ በርካታ ኢትዮጵያውያን ተፈጽሞ ማየት መርጠዋል ብሏል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ባለፈው ሐሙስ በሰጡት አስተያየት

በሁሉም ቦታዎች የጸጥታ ጥበቃ እንዲረጋገጥ ማድረግ አዳጋች መሆኑን አምነው እየተወሰደ ያለው እርምጃ የጠላትን ከቦታ ቦታ የመንቀሳቀስ አቅም የሚያሽመደምድ ይሆናል ብለዋል። የአማራ ብሔረሰብ ተወላጆች በቁጥራቸው በኢትዮጵያ ሁለተኛው ትልቁ ቢሆኑም

በአንዳንድ አካባቢዎች በአነስተኛ ቁጥር መገኘታቸው ለጥቃት ኢላማ እንዳጋለጣቸው የጠቀሰው ዘገባ ባለፉት ሶስት ዓመታት ውስጥ በቤኒሻንጉል ጉምዝ እና ኦሮሚያ ክልሎች ውስጥ በተፈጸሙ ጥቃቶች ብቻ በርካታ ሰዎች መገደላቸውንም አስታውሷል።

ሙሉ ቀን ተስፋው የተባለ በአማራ ላይ የሚደርሰውን በደሎች የሚከታተል የማህበረሰብ ተሟጋች በበኩሉ ከክልላቸው ውጭ የሚኖሩ የአማራ ተወላጆች ሕጋዊና ፖለቲካዊ ውክልና ስለሌላቸው ከለላ አይሰጣቸውም ሲል ለአሶሴትድ ፕሬስ ተናግሯል።

አማርኛ ተናጋሪዎችን ለመቀነስ የሚጠሩ የኦሮሚያ ክልል የመንግስት ባለስልጣናት ንግግሮችም ነበሩ ሲልም አቶ ሙሉቀን ከሷል። የተቃዋሚው ናማ ፓርቲ ሊቀመንበር አቶ በለጠ ሞላ በበኩላቸው ጸረ አማራ ትርክት ከ50 ዓመታት በላይ እየተሰራጨ ቆይተዋል ማለታቸውን ያወሳው አሶሴትድ ፕሬስ

በኦሮሚያና በቤኒሻንጉል የሚኖሩ አማሮች ጥቃት እየደረሰባቸው ነው። አንዳንድ የኦሮሚያ ክልል ገዢ ፓርቲ አባላትም ከሸማቂው ቡድን ጋር ይሰራሉ ወይም ይደግፉታል ሲሉ መክሰሳቸውን አሶሲየትድ ፕሬስ ጨምሮ ዘግቧል።

አድማጮች ተከታዩም ዘገባ ከእነኙሁ ግጭቶች ጋር በተያያዘ የአማራና የኦሮሚያ ክልል መስተዳድሮች የሰጧቸውን መግለጫዎች የተንተራሰ ነው። አሸባሪ ያሏቸውን ታጣቂ ቡድኖች በጋራ ጥረት ለመከላከል እንደሚሰሩ የአማራና የኦሮሚያ ክልሎች አስታወቁ። የሁለቱ ክልሎች ርዕሳነ መስተዳድሮች ዛሬ በሰጡት መግለጫ ከሰሞኑ በኦሮሚያ ክልል በንጹሐን ላይ የተፈጸመው ዘግናኝ ጭፍጨፋ

ሁለቱን ክልሎች በመለያየት ሀገር የማፍረስ ተልኮ አለው ብለዋል። መሰል ድርጊት እንዳይፈጸምና በመንግስት ኦነግ ሸኔ የሚባለውን ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለውን ቡድን ለማጥፋት ሁለቱ ክልሎች በትብብር መስራት እንዳለባቸውም ርዕሰ መስተዳድሮቹ አብራርተዋል።

ይህን የሁለቱን ክልሎች እርምጃ በተመለከተ አስተያየታቸውን የሰጡት የኦፌኮ ጽፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ያለውን የፖለቲካ ቀውስ ሊያባብስ ይችላል ሲሉ ስጋታቸውን በዚያ መልክ ሲገልጹ፣ የአዴሃን ሊቀመንበር አቶ ተስፋሁን አለምነህ በበኩላቸው ለእርምጃው ያላቸውን ድጋፍ ሰጥተዋል። ኬኔዲ አባተ ተከታትሎታል።

የኦሮሚያና የአማራ ክልል ከፍተኛ አመራሮች በንጹሐን ዜጎች ላይ እየደረሰ ያለውን ጭፍጨፋ በጋራ መከላከል በሚቻልበት ጉዳይ ላይ መወያየታቸውን ተከትሎ የየክልሎቹ ርዕሰ መስተዳድሮች በሰጡት ማብራሪያ ከሰሞኑ በምዕራብ ወለጋ ጊምቢ ወረዳና በሌሎች አካባቢዎች ለተከሰተው የንጹሐን ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት የሚለውንና መንግስት ኦነግ ሸኔ ብሎ የሚጠራውን ታጣቂ ቡድንና ተላላኪዎቹ ያሏቸውን አካላት ተጠያቂ አድርገዋል። የታጣቂ ቡድኑ አላማ አማራና ኦሮሞ እንዲለያይ ማድረግ ነው ያሉት የ

አማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ሁለቱ ክልሎች መሰል ጥቃቶችን ለመከላከል በጋራ መስራት እንዳለባቸው መስማማታቸውን የመንግስት መገናኛ ብዙኃን ዘግበዋል። ሸኔ የሚፈልገው አማራና ኦሮሞ እንዲለያይ እና እኩ አላማው እንዲሳካ ነው። የአማራ ሕዝብም የአማራ መንግስትም ማየት ያለብን ብዬ የማስበው ሸኔ የሁላችንም ጠላት ነው። የሞቱት ወገኖቻችን ኢትዮጵያዊ ናቸው። ኢትዮጵያውያን ሁላ

የሚያስደነግጥ የሚረብሽ አረመናዊ ተግባር ነው የፈጸመው። ስለዚህ አጀንዳው የአማራ ብቻ አይደለም፣ የመላ ኢትዮጵያውያን አጀንዳ ነው። መላ ኢትዮጵያውያን ናቸው ይህን አሸባሪ ድርጅት በጽኑ ማውገዝ እና መንግስት የሚወስደውን ህግ ማስከበር እርምጃም በጽናት መደገፍ ያለብን። ተመሳሳይ የጸጥታ ችግርም እንዳይከሰት በጋራ ተባብረን መስራታችን ማረጋገጥ አለብን።

የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁ ተመሳሳይ ማብራሪያ ሰጥተዋል። የሁለቱ ክልሎች ህዝቦች አንድ ህዝቦች ናቸው። ሸኔና ላኪዎቻቸው ግን ስትራቴጂውን የነደፉት እነዚህ ሁለቱን ህዝቦች ክልሎች አባልተን ኢትዮጵያን እናዳክማለን ነው። ይሄ አይሆንም፣ ትናንትናም አልሆነም፣ በዚህ ትውልድ ላይም አይሆንም። ስለዚህ ይህንን ደግሞ የመምራት ለዚህ አመራር የተሰጠ ኃላፊነት ስለሆነ የአመራር ቆንጠጥ ብለን ተያይዘን

ማውገዝ ብቻ ሳይሆን ኃይል የእጁን እንዲያገኝ የማድረግ የማጽዳት ያለ ምሕረት እርምጃ የመውሰድ ይህም በማድረግ የኢትዮጵያን አንድነት የማስቀጠል የሁለቱን ህዝቦች የሁለቱን ክልሎች አንድነት ወደ ላቀ ደረጃ የማሸጋገር ስራ እንድንሰራና እንድናጠናክር ነው። የፌዴራሉ መንግስትም ሰሞኑን በንጹሐን ላይ አሰቃቂ ጭፍጨፋ በተፈጸመበት የምዕራብ ወለጋ ጌምቢ ወረዳ

እንዲሁም በሌሎች የንጹሐን ጥቃቶች በተፈጸሙባቸው አካባቢዎች የመከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች መጠነ ሰፊ ኦፕሬሽን በማከናወን ላይ እንደሚገኙ መግለጹ ይታወሳል። መንግስት ድርጊቱን ኦነግ ሸኔ ብሎ የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን መፈጸሙን ቢገልጽም ቡድኑ በበኩሉ በጊምቢ ወረዳ ቶሌ ቀበሌ በርካታ ንጹሐን የተጨፈጨፉበትን ጥቃት እንዳልፈጸመ በማስተባበል ጣቱን በመንግስት ላይ ነው የሚቀስረው። ይሁን እንጂ ከፌዴራሉ መንግስት ባለፈ የኦሮሚያና የአማራ ክልል

ሎች ከፍተኛ አመራሮችም ለጥቃቶቹ ተጠያቂ ያደረጉትን ይህን ታጣቂ ቡድን ለመከላከል በጋራ ለመስራት ተስማምተዋል። በጋራ ስለሚያከናውኗቸው ተግባራት ግን በዝርዝር አልጠቀሱም። ይህን የሁለቱን ክልሎች መግለጫ በተመለከተ አስተያየታቸውን የጠየቅ ናቸው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ላይ ያለውን ፖለቲካዊ ቀውስ ሊያባብስ ይችላል የሚል ስጋትና ሰላማዊ አማራጮችን መከተል እንደሚያዋጣ ይገልጻሉ።

የየ ክልሎቹ ባለስልጣናት ደግሞ ከቆሙበት አኳያ ሆነው መግለጫ መስጠታቸው የሚጠበቅ ቢሆንም እንደኔ የግል አስተያየት ግን ይሄ ሀገራዊ ምክክር ብለው ከቅርብ ጊዜያት ወዲህ የጀመሩትን የሚያበላሽባቸው ይመስለኛል። ምክንያቱም በአንድ በኩል አገራዊ ምክክር ለሰላም ለእድገት፣ ለልማት እያሉ

እንደገና ደግሞ ጦርነት አውጅ የሆኑ ስምምነቶችን ማድረግና መግለጫ መስጠት ፖለቲካዊ ቀውሱን የበለጠ ሊያባብስ ይችላል የሚል ስጋት አለኝ። ሀገራዊ ምክክሩን ጠቅሰዋል። ሀገራዊ ምክክሩን ለማካሄድ ሂደቶች የተጀመሩ ቢሆንም በዚህ መሀል ግን በርካታ ንጹሐን ሰዎች እየተገደሉ ነው ያሉት እና ይህንን ለመከላከል ታዲያ ከዚህ የተለየ ምን ሊከናወን ይችላል ብለው ያምናሉ እርስዎ?

የፖለቲካ ግጭቶች በፖለቲካዊ መፍትሄ እንዲያገኙ ጦርነት ወይም ግጭቶች ባሉበት ቦታ ሆነው ወይም ቆመው ሰላማዊ ውይይት፣ ንግግር እንዲጀመር ሰላም አውርድ የሆነ ጥሪ ማድረግ ነው የሚጠበቀው እንጂ ያ ይጥፋ ይሄ ይጥፋ ተብሎ የሚነገረው ነገር

ለማኔጅመንቱ አስቸጋሪ ነው የሚሆነው። ግድያውንም በሚመለከት እኮ ማን አደረገ የምለው በገለልተኛ አካል መጣራት ይኖርበታል። አሁን ምንም ባልተለየበት ሁኔታ እንደዚህ አይነት ውሳኔዎችን ማስተላለፍ ሀገሪቱ ውስጥ ያለውን ፖለቲካዊ ምስቅልቅል ወይም ቀውስ እያባባሰ ይሄዳል እንጂ ጠቀሜታው ይህን ያክል የጎላ አይሆንም። የአማራ ዲሞክራሲያዊ ኃይሎች ንቅናቄ አዲህን ሊቀመንበር አቶ ተስፋውን አለምነህ ደግሞ

የአማራና የኦሮሚያ ክልሎች በሽብር የፈረጁትን ታጣቂ ቡድን በጋራ ጥረት ለመከላከል መስማማታቸውን ይደግፋሉ። እንደሚታወቀው ላለፉት አመታት ጸረ አማራ የፖለቲካ መስመራቸውን ያሰመሩ ሀይሎች በአንድ ይሁን በሌላ መንገድ በአማራ ሕዝብ ላይ ሰፊ የሆነ

ጥቃት ሲያደርሱ ቆይተዋል አሁንም ቢሆን ከዛ የቀጠለ ጥቃት ነው እየተፈጸመ ያለው ይህንን ለመመከት ደግሞ በግልጽ እንደሚታወቀው የአማራ ህዝብና የኦሮሞ ህዝብ አንድ ነው በጋራም በብዙ ነገር ተጋምዶ የሚኖር ህዝብ ነው የእነዛ መሪዎች አንድነት ነው ለውጥ ያመጣው በዋነኝነት ስለዚህ ያንን ለውጥ የሚባልን ለማደናቀፍና ወደ ትርምስ ለማስገባት የሚደረግ ጥረት ነው ይህንን ደግሞ

እንደ ክልል መንግስትም እንደ ፌዴራል መንግስትም ሁለቱ የሁለቱ ትልቅ ህዝብ መሪዎች በጋራ ተገናኝተው መወሰናቸው፣ መምከራቸው፣ በቀጣይም የሚሰሩ ስራዎችን አንድ ላይ መነጋገራቸው ተገቢ የሆነ ነው ብለን ነው የምናምነው። ተጠናክሮም መቀጠል ነው።

ብልጽግና ፓርቲ ማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ ያደረጉትን ስብሰባ ተከትሎ ዛሬ ከሰዓት መግለጫ የሰጡት የፓርቲው ምክትል ፕሬዝደንት አቶ አደም ፋራ ሰሞኑን በተወሰደው የህግ ማስከበር እርምጃ በንጹሐን ኢትዮጵያውያን ላይ የግድያ ወንጀል የፈጸሙ በርካታ አሸባሪዎች ተደምስሰዋል ማለታቸውን ፓርቲው በፌስቡክ አድራሻው አስታውቋል። እርምጃው አሁንም ተጠናክሮ ስለመቀጠሉም ነው የገለጹት። ሰሞኑን እየተወሰደ ነው የተባለውን ይህን እርምጃ በተመለከተ ራሱን የኦሮሞ ነጻነት ሰራዊት ከሚለው ታጣ

ቡድን በኩል ግን በይፋ የተባለ ነገር የለም። ከሰሞኑ በንጹሐን ላይ የተፈጸሙትን ጥቃቶች ተከትሎ በዩኒቨርሲቲዎች ላይ ያነጣጠረ ግጭትም ለማስነሳት ጥረት በመደረግ ላይ እንደሚገኝ የገለጸው የጸጥታና የደህንነት የጋራ ግብረ ኃይል የዩኒቨርሲቲ ተማሪዎችና ማህበረሰብ አባላት ጥንቃቄ እንዲያደርጉ አሳስቧል። በምዕራብ ኦሮሚያ ጊምቢ ወረዳ ቶሌ ቀበሌ በተፈጸመው ማንነትን መሰረት ያደረገ ጥቃት

በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢው ነዋሪዎች ገልጸዋል። በሌላ በኩል የሟቾቹን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስትና ኢሰመኮ ገና በማጣራት ላይ መሆናቸውን ነው የሚገልጹት። ጥቃቱን ዩናይትድ ስቴትስንና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ተከታዩ የመጽሔት ርዕስ ደግሞ ወደ ጎንደርና ሱዳን ይወስደናል። ኢትዮጵያ ሰባት የተማረኩ ወታደሮችንና አንድ ሲቪል ገላብኛለች ስትል ሱዳን ከሳለች። ሱዳን ጎረቤቷ የሆነችው ኢትዮጵያ ሰባት የተማረኩ ወታደሮችንና አንድ ሲቪል ገላብኛለች ስትል ከሳ፣ የፈሪ ስራ በሚል ለጠራቸው እርምጃም አጻፋዊ ምላሽ እሰጣለሁ ነው ያለችው።

ኢትዮጵያ በበኩሏ በጉዳዩ ላይ ዛሬ ከሰዓት በኋላ ባወጣችው መግለጫ በድንበር አካባቢ በሱዳን ሰራዊትና በኢትዮጵያ ወገን ባሉ ሚሊሻዎች መካከል በተነሳ ግጭት የሰዎች ሕይወት በመቀጠፉ የተሰማትን ሐዘን ገልጣ ምርመራ እንደምታካሄድ አስታውቃለች። ክስተቱ የሱዳን ወታደሮች ወደ ኢትዮጵያ ግዛት ዘልቀው በመግባታቸው ምክንያት የተፈጠረ ነው ስትልም ኢትዮጵያ በመግለጫው አክላለች።

ክስተቱን ተከትሎም ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር በሚል ወደ ካርቱም እንደምትጠራ አስታውቃለች። አጃንስ ፍራንስ ፕሬስ እና አሶሺየትድ ፕሬስ የላኳቸውን እነኚህን ዘገባዎች የውጭ ጉዳይ ሚኒስቴር ያወጣውን መግለጫ ጨምቆ ያሰናዳው እንግድ ወልዴ እንደሚከተለው ያቀርበዋል።

የጦርነትን ህግና ደንብ እንዲሁም ዓለም አቀፍ የሰብአዊ ህጎችን በሚጻረር ሁኔታ የኢትዮጵያ ሰራዊት በቁጥጥሩ ስር የነበሩ ሰባት ወታደሮችንና አንድ የሱዳን ዜጋ ረሽኗል ሲል የሱዳን ሰራዊት ባወጣው መግለጫ አስታውቋል የሰራዊቱ መግለጫ መማከልም የክህደት ድርጊትና የፈሪ ስራ ያለው ክስተት መልስ ሳይሰጠው የሚታለፍ አይሆንም ብሏል

የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ከሰዓት በኋላ ባወጣው መግለጫ ክስተቱ የተፈጸመው የሱዳን ሰራዊት ወደ ኢትዮጵያ ዘልቆ በመግባቱ ምክንያት በተፈጠረ ግጭት ሆኖ ሳለ የሱዳን መከላከያ ሰራዊት በኢትዮጵያ ላይ ማላከኩንና እውነታውን ማጣመሙን እንቃወማለን ብሏል።

መግለጫው አያይዞውም ባለፈው ሳምንት ሰኔ 15 ቀን የተፈጠረው ክስተት የሱዳን መደበኛ ሰራዊት አሸባሪ ሲል በጠራው የህወሓት ቡድኖች በመደገፍ ወደ ኢትዮጵያ ግዛት ውስጥ ዘልቆ በመግባቱ የተፈጠረ ነው ብሏል። ዛሬ ሰኞ ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር በሚል በአስቸኳይ ወደ ካርቱም እንደምትጠራና ቅሬታዋንም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደምታቀርብ በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች።

ሚኒስቴር መስሪያ ቤቱ በተጨማሪም በካርቱም የሚገኙት የኢትዮጵያ አምባሳደር ተጠርተው ሱዳን ኢሰብአዊ ስትል የጠራችውን ድርጊት ማውገዟን እንደምትገልጽላቸው አስታውቀዋል። ማንነታቸው እንዳይገለጽ የፈለጉ አንድ የሱዳን ሰራዊት አዛዥ ለኤኤፍፒ እንደተናገሩት የተገደሉት ወታደሮች የተያዙት አልፋሽካ በተባለው የድንበር አካባቢ ነበር ብለዋል።

ለረጅም ጊዜ በኢትዮጵያ ገበሬዎች ሲመረትበት በቆየውና በኋላም ሱዳን የይገባኛል ጥያቄ ባነሳችበት አልፋሽካ በተባለው ለም መሬት ሳቢያ በካርቱምና በአዲስ አበባ መካከል ያለው ግንኙነት እየሻከረ ሲመጣ አልፎ አልፎም በሁለቱ ወገኖች መሀል ግጭቶች ተስተውለዋል። የ1990ዎቹን የድንበር ስምምነት መሰረት በማድረግ አጨቃጫቂ ቦታዎቹ በድንበሬ ውስጥ የሚገኙ ናቸው ስትል ሱዳን ለእኔ ይገባኛል ትላለች።

ውጥረቱ የበለጠ ያየለው ደግሞ በጥቅምት 2013 በትግራይ ክልል እና በፌዴራል መንግስቱ መካከል ጦርነት ተቀስቅሶ በ10 ሺዎች የሚቆጠሩ ሰዎች ወደ ሱዳን ከተሰደዱ በኋላ ነው። ጦርነቱ ከተጀመረ በኋላ ካርቱምና አዲስ አበባ አንዳቸው ሌላኛውን ድንበር ተጣሰብኝና ጥቃት ተሰነዘረብኝ በማለት ሲካሰሱና የቃላት ጦርነት ሲያካሄዱ ሰንብተዋል። የድንበር ጭቅጭቁ በአካባቢው ያለውንና በአባይ ግድብ ግንባታ ምክንያት የተፈጠረውን ሌላ ውጥረት ያባብሰዋል ብሏል የኤኤፍፒ ሪፖርት።

በታችኛው የአባይ ወንዝ ተፋሰስ ላይ የሚገኙት ሱዳንና ግብጽ ኢትዮጵያ በአባይ ወንዝ ላይ የምታካሄደውን የግድብ ግንባታ የሚቃወሙ ሲሆን ግድብ መሙላቱና አጠቃላይ የስራው ሂደት በተመለከተ ዝርዝር ስምምነት እንዲደረግ ግፊት እያደረጉ ነው። ባለፈው የካቲት ወር

ኢትዮጵያ ከግድቡ ኃይል ማመንጨ ስትጀምር ካርቱምና ካይሮ ቁጣቸውን አዲስ አበባ ላይ አሳይተዋል። ሱዳን በአልፋሽካ አካባቢ ያለውን ግዛት መልሼ ተቆጣጠረ ያለው ካለች በኋላ ባለፉት ሁለት ዓመታት አልፎ አልፎ በአካባቢው ግጭት ሲከሰት የቆየ ሲሆን ኢትዮጵያ ጦሯን ቢያንስ ከሁለት አካባቢዎች እንድታስወጣ ሱዳንን ስትጠይቅ ቆይታለች። ባለፈው ዳርም ስድስት ወታደሮቼ በድንበር አካባቢ በኢትዮጵያ ወታደሮች ተገድለውብኛል ስትል ከሳለች ሱዳን።

ሁለቱ ሀገሮች የድንበር ውዝግቡን በተመለከተ ለመጨረሻ ጊዜ የተነጋገሩት በታህሳስ 2012 ሲሆን እስካሁን ወደ ስምምነት የሚያስኬድ ሁኔታ አላሳዩም። በትግራይ የተጀመረውን ጦርነት እንደ ጥሩ አጋጣሚ በመውሰድ ሱዳን ጦሯን ወደ ድንበር ያስገብታለች ስትል ኢትዮጵያ ትከሳለች። ሱዳን ሰራዊቷን ጦርነቱ ከተጀመረበት ጥቅምት 2013 በፊት ወደ ነበረበት እንድትመልስ ኢትዮጵያ ትጠይቃለች።

አድማጮች፣ በተመሳሳይ ከሱዳን ጋር በሚዋሰነው የምዕራብ ጎንደር ዞን መተማ ወረዳ ሽመት መንዲቃ በተባለ ቀበሌ ባለፈው ሳምንት በሱዳን ሚሊሻ ታጣቂዎች ተፈጸመ በተባለ ጥቃት የግብርና እንቅስቃሴያቸው መስተጓጎሉን ባለሀብቶችና የአካባቢው ባለስልጣናት መናገራቸውን መዘገባችን ይታወሳል።

ባለፈው አርብ ያነጋገርናቸው የምዕራብ ጎንደር ዞን ዋና አስተዳዳሪ ብሴት ወርቄ የህወሓትና የጉሙዝ አማጺ ታጣቂዎች ከሱዳናውያኑ ሚሊሻዎች ጋር ሆነው ጥቃት እየፈጸሙ ነው በሚል የከሰሷቸው ሲሆን በዚህ ጉዳይ ላይ ከህወሓትና ከጉሙዝ አማጺያን ዘንድ ምላሽ ለማግኘት ጥረት እያደረግን ቢሆንም እስካሁን ከሁለቱም የሰማነው የለም። ጥረታችንን እንቀጥላለን፣ እንደደረሰንም እናቀርባለን።

አሁን ወደ ዓለም አቀፋዊ ርዕስ ነው የምንሻገረው። ወዲህ ወደ ዩናይት ስቴትስም ይመልሰናል። ወግ አጥባቂዎች በአብላጫው የተቆጣጠሩት የዩናይት ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን በዘመን አቆጣጠር በ1973 ዓ ም የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለውን ሮድ ኤንድ ዌድ በመባል የሚታወቀውን የፍርድ ሂደት ሽሮታል።

ስድስት ለሶስት በሆነ ድምፅ ባለፈው ሳምንት የተላለፈው ይህ ውሳኔ የተሰማው ከፍተኛው ፍርድ ቤት በመሳሪያ ላይ የሚደረጉ ቁጥጥሮችን በማላላት አንድ ውሳኔ ካሳለፈ በኋላ ሲሆን የአሜሪካ ምክር ቤት በዩናይት ስቴትስ በመሳሪያ ቁጥጥር ዙሪያ ያሳለፈውንና በፕሬዝዳንት ጆ ባይደን የተፈረመውን ውሳኔም የሚጻረር ነው።

የአሜሪካ ድምፅ ዘጋቢ አራሽ አራብሳዲ በፍርድ ቤቱ ውሳኔ ዙሪያ ያደረሰንን ዘገባ ስምንሽ የቆየ እንደሚከተለው ታቀርበዋለች። ባለፈው ሳምንት አርብ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በህገ መንግስት ተሰጥቶ የነበረውን ጽንስ የማቋረጥ መብት መሻሩን ተከትሎ ቅዳሜ ዕለት ተቃዋሚዎች ዋሽንግተን ወደሚገኘው ፍርድ ቤት አቅንተዋል።

አምሳ ዓመት በላይ ያስቆጠረውና በሮይና ዌድ መካከል የተደረገው የፍርድ ቤት ክርክር ላይ ተመርኩዞ የሴቶችን የመምረጥ መብት የሚያስከብረው ህግ መሻር ከፍተኛ ተቃውሞ አስነስቷል። አርብ ዕለት አሪዞና ክፍለ ግዛት በሚገኘው የምክር ቤቱ ህንጻ ዙሪያ በሺዎች የሚቆጠሩ በሁለቱም ወገን የሚከራከሩ የመብት አቀንቃኞች ያካሄዱት ሰልፍ የህግ አወጣጥ ሂደቱን ለተወሰነ ጊዜ አስተጓጉሎት ነበር።

ሰልፈኞቹ በመስታወት የተሰራውን የህንፃውን በር መደብደብ ሲጀምሩ ህግ አስከባሪዎች በተሰበሰበው ህዝብ ላይ አስለቃሽ ጋዝ መተኮሳቸውን የሀገር ውስጥ ዘገባዎች ያሳያሉ። በእርግጥ የሮይ እና ዌድ ህግ መሻር ማለት በመላ ሀገሪቱ ጽንስ የማቋረጥ እግድ ተጥሏል ማለት አይደለም። ሆኖም ውሳኔው ለተለያዩ ክፍለ ግዛቶች

መልእክት ያስተላልፋል። በሪፐብሊካኖች የሚመሩ አብዛኞቹ ክፍለ ግዛቶች በግዛታቸው ጽንስ ማቋረጥ እንዲታገድ ለማድረግ ዝግጁ ናቸው። ጽንሱ የተፈጠረው በአስገድዶ መድፈር፣ በዘመዳሞች መካከል በተደረገ ግንኙነት ወይም ለእናት ሕይወት በሚያሰጋ መልኩ

ቢሆንም እንኳን የአሜሪካ የቴሌቪዥን ጣቢያ ከሆነው ኤቢሲ ጋር ቃለ መጠየቅ ያደረጉት የደቡብ ዳኮታ ሪፐብሊካን ገዢ ክርስቲ ኖም ስለ ጉዳዩ ተጠይቀው ይህን ብለዋል። የጠቅላይ ፍርድ ቤቱ ያሳለፈው ውሳኔ አንድ ጥሩ ነገሩ ክፍለ ግዛቶች የየራሳቸውን ውሳኔ እንዲወስኑ ስልጣኑን መተው ነው።

ስለዚህ አሁን ውሳኔውን ተከትሎ ቀጣዩ የሚሆነው እያንዳንዱ ግዛት የየግዛቱ ሕግ አውጪ ይወስንለታል ማለት ነው። እናም ህዝቡ በሚኖርበት አካባቢ ሕጉ ምን መምሰል አለበት በሚለው ላይ ከመረጣቸው ወኪሎቹ ጋር ይነጋገራል።

ጠቅላይ ፍርድ ቤቱ በጽንስ ማቋረጥ ዙሪያ ያሳለፈው ውሳኔ ሌሎች ተመሳሳይ አነጋጋሪ ውሳኔዎችን ተከትሎ የመጣ ሲሆን ከነዚህ አንዱ በሀገሪቱ በተከታታይ የተካሄዱ የመሳሪያ ጅምላ ግድያዎችን ተከትሎ የመሳሪያ ቁጥጥር እንዲደረግ ፓርቲዎቹ ያለልዩነት ድጋፍ እያደረጉ ባሉበት ወቅት ቁጥጥሩ እንዲላላ የተወሰነው ውሳኔ ነው። የማሳቹሴትስ ዲሞክራቲክ ተመራጭ ሴናተር ኤልዛቤት ዋረን

ለኤቢሲ ቴሌቪዥን ሲናገሩ ይህን ብለዋል። ፍርድ ቤቱ ተአማኒነቱን አጥቷል። በምሳሪያ ቁጥጥርና በምርጫ ዙሪያ ካሳለፉት ውሳኔ በኋላ ቀርቶ የነበረውን ትራፊ እምነት አቃጥለውታል። በቃ በሮይና ዌድ ውሳኔ ላይ ባሳለፉት ውሳኔ የመጨረሻውን ጠብታ ወስደው እሳት ለኩሰውበታል።

የሮይ ውሳኔ ከዩናይትድ ስቴትስ ውጭም ከፍተኛ ተጽዕኖ የሚያሳድር ነው። ለተመሳሳይ ጾታ ግንኙነት ድጋፍ በማድረግ በፓሪስ የተካሄደ ሰልፍ ላይ አንዳንድ አቀንቃኞች ፈረንሳይ የፅንስ ማቋረጥ መብትን ህገ መንግስታዊ እንድታደርግ ጠይቀው ነበር። ልክ እንደ ዩናይትድ ስቴትስ ፈረንሳይም ለግማሽ ምዕት ዓመት ለሚሆን ጊዜ የፅንስ ማቋረጥ መብትን ስታስከብር ቆይታለች። ከሰልፈኞቹ አንዷ ማሪያ ተሌስካ ነች።

የሆነ የወንድ የበላይነት የነገሰበት ብሔራዊ ስሜት እየተሰራጨ ያለ ይመስለኛል። ነገር ግን እንደ እነዚህ አይነት ወግ አጥባቂ ጠቅላይ ፍርድ ቤት በዩናይትድ ስቴትስ በመኖሩ መብታችንን ጠቅልለው እየወሰዱት ነው። እንደ ወጣት ሴት በሰውነቴ ላይ የምፈልገውን የማድረግ መብት ኖሮኝ ነው የኖርኩት። አሁን ሴት ልጄ ወደ አሜሪካ ብትመጣ ይሄ መብት አይኖራትም ማለት ነው። ይሄ ልብን የሚሰብር ነገር ነው።

በሌላ በኩል በዩናይትድ ስቴትስ የጽንስ ማቋረጥን የሚቃወሙ አቀንቃኞች ለአስርት ዓመታት የኖረው የፍርድ ሂደት በመታገዱ ውሳኔው አስደስቷቸዋል። ከነዚህ አንዷ የሆነችው ሌክሲ ሆል ክሪኤትድ ኢኳል የተሰኘ ጽንስ ማቋረጥን የሚቃወም ድርጅት ውስጥ አቀንቃኝ ስትሆን ለአሶሴትድ ፕሬስ ይህን አስተያየት ሰጥታለች።

ይሄ ለእኛ እጅግ የሚያስደስት ጊዜ ነው። ሮይና ዌድን የሚቀለብሰው ውሳኔ ሲተላለፍ ሰማኒያ የምንሆን የመኖርን መብት የምንደግፍ ሰዎች አንድ ክፍል ውስጥ ተሰብስበን ነበር። በጣም ነው የተደሰት ነው። ስራው መቀጠል እንዳለበትና ገና ብዙ የሚሰራ ስራም እንዳለ እናውቃለን። ሮይና ዌድ የተሰኘው የጽንስ ማቋረጥን መብት የሚያስከብረው ውሳኔ አርብ ዕለት ከተሻረ በኋላ

አስር የአሜሪካ ክፍለ ግዛቶች ጽንስ ማቋረጥ እንዲታገድ አድርገዋል። ክብራትና ኮራዶ አድማጮች አሁን ሳምንታዊ ቅንብር ሐኪሞን ይጠይቁ።

ፕሮፌሰር ዮናስ ለረዥም ዓመታት የአእምሮ ጤናን በሚመለከቱ ጥያቄዎች ሙያዊ ማብራሪያ በሚሰጡበት በዚህ ቤተኛ በሆኑበት ፕሮግራም ባለፉት ሁለት ዓመታት በአመዛኙ ፊታችንን ወደ ኮቪድ በማዞራችን የአእምሮ ጤና ነክ ጥያቄዎችን እንደ ልብ ማስተናገድ እድል አልነበረንም እና ከረዥም ጊዜ በኋላ መገናኘታችን ነው። እንኳን ደህና መጡ። በቅድሚያም ለጊዜው አመሰግናለሁ። አመሰግናለን ማሉላ አመሰግናለን።

ፕሮፌሰር ዮናስ፣ ረዘም ካሉ ዓመታት በፊት በተመሳሳይ አጋጣሚ በከፊልም ቢሆን ለማየት የሞከረ ነው። ኢትዮጵያ ውስጥ ሰሞኑን በደረሱ አሰቃቂ ግድያዎች ሳቢያ ተመልሶ የመጣ ጥያቄ ነው። ግጭቶች በተበራከቱበት፣ ባልተቋረጡበት የሚለው ትክክለኛ አገላለጽ ይመስለኛል። ከፍተኛ ቁጥር ያላቸው ንጹሐን ዜጎች

በተደጋጋሚ በግፍ የመገደላቸውን ዜናና ያንን ዘግናኝ ሁኔታ የሚያሳዩ ደግሞ የቪዲዮ ምስሎችና ፎቶግራፎች በማህበራዊ ትስስር ገጾች በስፋት መሰራጨታቸውንና መታየታቸውን የተከተለ ነው። እንዲህ ያሉ አሰቃቂ ግድያዎች ወይም ድርጊቶች ሲፈጸሙ የአይን እማኝ መሆን ወይም በዚያ ውስጥ ማለፍ ወይም ደግሞ ከአደጋው በአካል ተርፎ መውጣት የሚያስከትለውን የአእምሮ ሁከት እንረዳለን ነገር ግን

ይህን መሰል አስደንጋጭና ዘግናኝ ዜናዎች በተደጋጋሚ መሰማታቸው እናም ቀደም ብዬ እንዳልኩት በማህበራዊ ትስስር ገጾች ምስሎቹን ማየት የአእምሮ ሁከት ሊያስከትል ይችላል። በዚህ ረገድ የሚታወቅ የአእምሮ ጤናው ዓለም የሚያውቃቸው የሕመም አይነቶች አሉ አለ። ይሄ በተለይ ሰቆቃ በጣም ከፍተኛ ሰቆቃ የሚያሳይ በቪዲዮም ሊሆን ይችላል፣ በኦዲዮም በተለያየ መንገድ

በተለይ ከተለመደው እና ከምንችለው ውጪ እንዲህ አይነት ፎቶ ቪዲዮ ራሱ ማየቱ ማንኛውንም ግለሰብ ሊረብሽ ይችላል ሊረብሽ ይችላል ሲሉ ከስራ ስሜት ብቻ ሳይሆን ከህመም ሊፈረጅ የሚችል የስነ ልቦና አውከት ወይም መናወጥ ሊፈጥር ጭምር ይችላል ነው እያሉ ያሉት። ይችላል ማንኛውም ሰው ላይ የመጨነቅ ስሜት፣ የእንቅልፍ መረበሽ ስሜት

የምግብ ፍላጎት መዘጋት እንደገና ደግሞ ወይ የፍርሃት ፍርሃት ወይም የንዴት ስሜት ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሶናላይዜሽን ዲሪያላይዜሽን ምትል በፈረንጆቹ እዛው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ከፍተኛ የመደናገጥ ፍላይት ኦር ፋይት ለመዋጋት ለመሸሽ የሚል ስሜት ሊፈጥር ይችላል። ወይንም ደግሞ አንዳንድ ጊዜ ይሄ ዲፐርሶናላይዜሽን ዲሪያላይዜሽን የምትል በፈረንጆቹ

ነጠል ብሎ በቃ ልክ ሁኔታው እንደሌለ ከላይ ሆኖ ማየት። በተለይ እዛው ችግር ውስጥ ያለ ሰው ግለሰብ ላይ በተለይ አንዱ የሚታወቀው ነገር ራሱ ላይ የደረሰ አይመስለውም። ግለሰቡ ላይ በተለያየ መንገድ ሊገለጽ ይችላል። ይሄ ራሱ ቦታው ላይ ያልነበሩ ሰዎች በቪዲዮ እንደዚህ የምናየውን ምሮ እንደዚህ አይነት ነገር ሊፈጥርብን ይችላል። የሚጠበቅ ነገር ነው። ነገር ግን መቶ ሰዎች እንደዚህ አይነት ቪዲዮ ቢያዩ ከዛው ውስጥ

እስከ ሰባት በመቶው ብዙ ጊዜ ሊቆይ የሚችል አንዳንድ ምልክቶች ሊታይበት ይችላል። በተለይ ሁኔታው አካባቢ በጣም የሚያቃቸው ወይ ጎረቤት ወይም የቅርብ ዘመዱ እንበል ቦታው ላይ ለምሳሌ ጊምቢ ውስጥ አንድ ሰው ጎረቤት ከነበረው የዛን ቀን ግድያ የተደረገበት ቀን ጎረቤቱ ወይም ዘመዱ ወይም የሚያውቀው ሰው የዛ ሰው ሬሳ ቪዲዮ ወይም ፎቶግራፍ ቢያይ

ከፍተኛ ትራውማቲክ ስትረስ ሁሉም ሰው ላይ ሊያመጣ ይችላል። በተለይ እንደዚህ አይነት የታወቀ ምክንያት ሁኔታ ያላቸው ደግሞ ላይ የበለጠ ምልክት ሊያሳይ ይችላል። ፕሮፌሰር ዮናስ አንድ ሰው በዚያ አይነት ሁነት ውስጥ አልፎ ለዚህ አስጨናቂ ሁከት መጋለጡን ላያውቀው ይችላል ወይ፣ ከሆነስ ምን አይነት ነገሮችን ከወዲሁ ማየት አለበት? በእርግጥ እንግዲህ ጊዜ ነው የሚወስነው ለምሳሌ አንድ ሰው

ዛሬ ከሆነ ያየው በጣም አሰቃቂ፣ ዘግናኝ የሰው አንገት ተቆርጦ ወይም እንደዚህ አይነት አሰቃቂ ነገር አንድ ሰው ካየ ዛሬ ከአንድ ወር በኋላ በዛው አይነት ተመሳሳይ እንቅልፍ ማጣት የመረበሽ እና ሁኔታው ልክ

ዛሬ እንደሆነ መሰማት እንደዚህ እንደዚያ የተለያዩ ምልክቶች ካሳየ ግለሰቡ ከአንድ ወር በኋላ ይሄ ነገር ወደ አሳሳቢነት ሊሄድ ይችላል ማለት ነው። ከዛ ከሶስት ወር በኋላም ከቆየ ምልክቶቹ እንግዲህ በእንግሊዝኛው ይሄ ፖስት ትሮማቲክ ስትረስ ዲስኦርደር ማለትም ከሰቆቃና ዘግናኝ ሁኔታ በኋላ የሚታዩ ምልክቶች ሲሆን፣ ያ እንግዲህ ፒቲኤስዲ ፖስት ትሮማቲክ ስትረስ ዲስኦርደር የሚለው እሱ

እንደ አንድ ሕክምና እርዳታ የሚያስፈልገው ሁኔታ ላይ ደርሷል ማለት ነው ግለሰቡ እና የተለያዩ ምልክቶች አሉ። እንግዲህ ምልክቶቹ በሶስት አራት ነገር መከፋፈል ይቻላል። አንደኛው ፊዚዮሎጂካል፣ ሰውነት ውስጥ ግለሰቡ የልብ ትርታ መጨመር፣ ፍርሃት ፍርሃት ማለት በስሜት መንገድ ያንን ነገር ደጋግሞ ደጋግሞ

ከአንጎሉ ማውጣት ይቸገራል። ግለሰቡ ሀሳቦቹ እየተመላለሱ ነጋ ጠባ ሲበላም ሲጠጣም ሲሰራም ሲያወራም ሊመጣበት ይችላል። ወይንም ደግሞ ማታ ማታ እንቅልፍ ሁሉ መተኛት ያቅታ ይችላል። አንዳንዶቹ ይሄ እንግዲህ በእንግሊዝኛ ፍላሽ ባክ እየተመላለሰ የሚረብሸው ነገር እየመጣ እንቅልፍ ሊነሳ ይችላል። ሌላው ደግሞ ያንን ነገር ሊያስታውስ የሚችል ነገር የመሸሽ ይሄ እንግዲህ

ሰውነት ራሱን ለመከላከል የሚያደርገው አንዱ ዘዴ ነው። እና ወደ ሌላ አካባቢ ከዛ ጋር ያልተያዘ ነገር በማድረግ ወይም እንደዚህ አይነት ዜና ወይም ወሬ በመሸሽ ራሱን ለመከላከል አቮይዳንስ ሲምተም ይሉታል። ሌላው ደግሞ ይሄ አራውዛ ላይንድሪ አክቲቪቲ ሲምተም የሚባለው ድንግጥ ማለት በቃ እንደ አንድ ነገር ኮሽስል በጣም በርግጎ መነሳት፣ እንዲህ አይነት በጣም አካባቢውን መቃኘት፣ እንዲህ አይነት ፈተና ችግር ያለበት የመምሰል ሌላው

አንዳንድ ጊዜ ኦቨር ጀነራላይዝ አካባቢ ያለው ነገር ሙሉ ከዛ ሰቆቃ ጋር ይተያያዘ አድርጎ መውሰድ እና ይሄ ትልቅ ሰውም ላይ ህጻናትም ላይ በተለያየ መንገድ ነው የሚገለጸው። ህጻናት ከሆነ ቤድ ዌቲንግ ወይ ሽንታቸው ያመልጣቸዋል መኝታ ላይ ወይ መናገር ሊያቆም ይችላሉ። አንዳንዱ ህፃናት ምንም ድምፅ ማውጣት ያቆማሉ። ያንን አስፈሪውን ነገር ዱላ ይዞ ወይም እንደ ጠበንጃ ወይ አፕታውት የማድረግ ወይም ይጮሃሉ ወይም

የተለያየ የጸባይ ችግር ያመጣሉ ወይም ደግሞ ከወላጅ ጋር ጥብቅ ማለት እንደ ወላጅ ቤትም ሲገቡ ሳሎንም ሲሄዱ የትም ሲሄዱ ጥብቅ ማለት እና ከሶስት ወር በላይ ከሆነ ምልክቶቹ አሳሳቢ ደረጃ ላይ ደርሰዋል ማለት ነው የአእምሮና

የነርቭ ልዩ ሐኪሙን ፕሮፌሰር ዮናስ እንዳለገዳም ማብራሪያ ነው የተከታተላችሁት። አድማጮች ሊደረጉ በሚችሉ ወይም በሕክምናው ረገድ የሚታዩትን ደግሞ በተከታይ ፕሮግራማችን እናቀርባለን። አሁን ስፖርት ነው ተከታዩ። ከተመሠረተ 39ኛ ዓመቱን በቅርቡ የሚያከብረው የሰሜን አሜሪካ ኢትዮጵያውያን የስፖርት ፌዴሬሽን አመታዊ ፌስቲቫሉን ከአንድ ሳምንት በኋላ ያካሄዳል። የዘንድሮን ክንውን አበይት ይዘቶች ለማወቅ በፍቃዱ መወረዳ የፌዴሬሽኑን ምክትል ፕሬዚዳንት

እጅሉ አሌሮን አነጋግሮ ተከታዩን አድርሶናል። እንደ አውሮፓ አቆጣጠር በ1984 በአራት የእግር ኳስ ክለቦች በቴክሳስ ግዛት በሂውስተን ከተማ የተጀመረው በሰሜን አሜሪካ የኢትዮጵያውያን አመታዊ የስፖርትና የባህል ፌስቲቫል ለ39ኛ ጊዜ

ከፊታችን ጁላይ 3 እስከ 9 2022 ወይም ከሰኔ 26 እስከ ሐምሌ 2 2014 በሜሪላንድ ዩኒቨርሲቲ እንደሚካሄድ ከፌዴሬሽኑ ከተገኘው መረጃ ለማወቅ ተችሏል። በኮቪድ ምክንያት ለሁለት ዓመታት ተቋርጦ የነበረው ዝግጅት ዘንድሮ ሲጀመር ምን ያህል ክለቦች እንደሚሳተፉበትና ከወትሮው የተለየ ዘንድሮ አዲስ ነገር ይኖር እንደሆን የፌዴሬሽኑ ምክትል ፕሬዝዳንት አቶ ኦጅሉ ሌሮ ምላሽ ሰጥተዋል። በመጀመሪያ ምን ያህል ክለቦች እንደሚሳተፉ ሲናገሩ

ዘንድሮ ምንም እስካሁን ድረስ ሌላ ቡድን እስካላሳወቀን ድረስ እስካሁን ድረስ ሰላሳ አንድ ቡድኖች እንደሚመጡ ነው። ሰላሳ አንድ ቲሞች ያቻሉ። ሰላሳ አንዱም ይመጣሉ ብለን እንጠብቃለን። በመቀጠልም ዝግጅቱ ለሁለት ዓመታት ተቋርጦ እንደመጀመሩ አዳዲስ ነገሮች ይኖሩ እንደሆን የተጠየቁት አቶ ጅሉ ባለፈው ሁለት ዓመት ስላልተገናኘን

ዘንድሮ ብዙ ሰው በጣም በጣም ብዙ ሰው ይመጣል ብለን እንጠብቃለን። ለዚህ ምስክር ደግሞ አንድ አራት ሆቴሎች ይዘን፣ አራት ሆቴሎች ኦልሞስት ሶልዳው ተውሏል። ፌዴሬሽኑ በየዓመቱ በሚያዘጋጀው በዚህ ስነ ስርዓት ላይ የክብር እንግዶችን ከኢትዮጵያና ከሌሎችም አካባቢዎች ይጋብዛል። ዘንድሮም ሁለት እንግዶችን እንደጋበዙ አቶ ጅሉ ተናግረዋል። ዘንድሮ ሁለት የክብር እንግዶች አሉ። አንዱ ከኢትዮጵያ ነው የሚመጣው።

አንዱ ከኖርዌይ ነው የሚመጣው። ከአንቺ ኢትዮጵያ የሚመጣው አቶ በለጠ የሚባሉ የድሮ የዳኞ ተጫዋችና የኢትዮጵያ ብሔረብ ተጫዋች የነበረ እንዲሁም ከኖርዌይ አቶ ክብሮን ተወልደመዲን የድሮ የኦሜድላ ተጫዋችና የኢትዮጵያ ብሔረብ ተጫዋች የነበረ። የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌስቲቫል ከስፖርት ጨዋታዎች ውጭ የተለያዩ የባህልና የሙዚቃ ዝግጅቶች እንደሚቀርቡበት ይታወቃል።

ባልደረባችን በፍቃዱ ወረዳና ያቀረበልን በፍቃዱን አመሰግናለሁ። አድማጮች በመጨረሻው ዙር አጓጊ የሆነው ቤትኪንግ የኢትዮጵያ ፕሪምየር ሊግ ሊጠናቀቅ የመጨረሻው ሳምንት ጨዋታዎች ይቀሩታል። የስፖርት ግልግል ፍርድ ቤት ኳስ በፊፋ ና በአውሮፓ እግር ኳስ ማህበር እገዳዎች ላይ የሩሲያ ይግባኝ በሐምሌ ወር ሊሰማ ነው። ፊፋ በዓለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ከ23 ወደ 26 አሳድጓል።

የዚህንም ዘገባ ይዘን ነበር ሰዓታችን አልቋልና ለዛሬ አናቀርብም። ክብራትና ክብራን አድማጮቻችን የተከታተላችሁት የሰኞ ምሽት ዝግጅታችንን ነው። ነገ ከምሽት ሶስት ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።